ሚኒስትሩ የነዳጅና የጋዝ የውሃና የመብራት ኃይል አመንጪ ድርጅቶች ሚኒስትር ሚስተር ዩቫል ሽታይንትስ አቡ ዳቢን ጎብኝተው ወደ እስራኤል ተመለሱ የሚለው ጭምጭምታ ከተማ ውስጥ እንደተሰማ የቴሌቪዥን ጣቢያው ዘጋቢ በጉዞው ተገርሞ እሱም ተደንቆ የጉዞ አዲስ ምዕራፍ ነው ብሎ የምሽት ዜናውን በዚህ አረፍተ ነገር ከፍተዋል። እስከ ዛሬ ድረስ የዲፕሎማቲክ ግንኙነት ከማንም የጎልፍ መንግስታት ጋር ለመቋጠር የማትፈልገው የእስራኤል መንግስት አሁን ከኢሚራት ጋር ንግግር መክፈቷ፣ ጋዜጠኛው ቀጥሎ ለተመልካቾቹ እንዳለው በኢራን ላይ ተጥሎ የነበረው የኢኮኖሚ ማዕቀብ በመነሳቱ ነው። ወረድ ብሎም ይኸው ጋዜጠኛ የኢራን የቴህራን መንግስት ጉዞ ወደፊት የእስራኤልንም ሆነ የጎልፍን መንግስታት ህልውና እኩል ጥያቄ ውስጥ የሚያስገባ ከዛም አልፎ እነሱን የሚያሳስብ ሁኔታ ውስጥ የሚጨምራቸው ነው ብሎ ሪፖርተሩ ታሪኩን በመተረክ በጀመረበት ጉዳይ እንቀጥሎበታል። ሚኒስትሩ ለጉብኝት ወደ ዱባይ ይውረዱ አይውረዱ ምንም የሚታወቅ ነገር ከመስሪያ ቤታቸው አልተሰማም ብሎ ዘጋቢያችን ወደ ሌላ አርዕስት ተሸጋግረዋል። አሁን በርካታ የእስራኤል የጦር ጄኔራሎችና የአገሪቱን የሚሊተሪ ጠበብቶችን የሚያነጋግረውና የሚያሳስበውን ጉዳይ ማያይዘው አንስተዋል። ኢራን እስራኤልን ማጥቃት የማትችልበት ሁኔታ ላይ እንደሆነችም ቴል አቪቭ ላይ በተደረገው በአንድ ዓመታዊ ጉባኤ ላይ ጄኔራል ጋዲ አይዝንኮት የተናገሩትን ቃል የዘገባው መነሻ አድርጎትም ተነስተዋል። በደንብ ካየነው የኢራን መንግሥት እስራኤልን ፊት ለፊት ሳይሆን በተዘዋዋሪ በጦር መሣሪያ እየወጋች ነው። አሁንም ሂዝቦላ እስራኤልን በየቀኑ እየተፈታተነ ነው። ይህን ድርጅት በጦር መሣሪያ የሚያስታጥቀው የሚያሰለጥነው፣ አልፎ ተርፎም በቀጥታ መመሪያ ከላይ ሆኖ የሚሰጠው ኢራን ነው። በሶሪያ ውስጥ ኢራን እጇን አስገብታ አካባቢውን ታተረማምሳለች። በጋዛም በኩል በፊልስጤሞች መንደር እጇን ኢራን እዛ አስገብታ የእስራኤል ዜግነት ያላቸውን አረቦችም ለማደራጀት ደፋቀናም ትላለች። ጀነራል ጋዲ አይዝንኮት እዚሁ ጉባኤ ላይ ባቀረቡት ጥናት የኢራን መንግሥት በየዓመቱ ለሂዝቦላና ለሐማስ ለሁለቱም ድርጅቶች ከአንድ ቢሊዮን ዶላር በላይ የገንዘብ እርዳታ እንደምታቀርብም ጠቅሰዋል። ቴልአቪቭ ላይ የተ የተካሄደውን ዓመታዊ ጉባኤውን የተከታተለው ዘጋቢያችንም በመካከለኛው ምስራቅ ጠንካራ ሆኖ ለዘመናት የቆየው የእስራኤል የበላይነት ፖለቲካ አሁን የተዳከመ መምጣቱንም ከቀድሞው የጦር ጀኔራል ከአሞስያ ዲል ያዳመጠውን ቃል ለጣቢያችን ለዶቼ ቬለ ሰሞኑንም አስተላልፈዋል። በሦስት አብይ መስኮች እስከ ዛሬ ድረስ ጠብቀን ይዘን የነበረውን የስትራቴጂ በላይነታችንን አሁን ተነጥቀን እየተዳከምን መጥተናል። በርካታ የአረብ መንግሥታት እንደኛው እኩል የጦር መሣሪያ ሸምተው በእጃቸው አስገብተዋል። ይህ አንደኛው ነው። አሁን ደግሞ ማዕቀቡ ተነስቶ የኢራን ኢኮኖሚና የኢራን የጦር መሣሪያ አምራች ኢንዱስትሪ ከወደቀበት ነፍሱን እንደገና የሚዘራበት ጥሩ ዕድልም አግኝተዋል። ይህ ሁለተኛው ነው። በሦስተኛ ደረጃ ደግሞ ኢራን ተጨማሪ የጦር መሣሪያ ከሩሲያና ከቻይና ማዕቀቡ በመነሳቱ የምትገዛበት እድልና በር ለሷም አሁን ተከፍተዋል። ከአስርና ከአስራ አምስት ዓመት በኋላ ጉድ በእስራኤል ላይ እንዳይፈላ የቀድሞው ጀነራል እንዳሉት የረዥም ጊዜ ፕላን መውጣት አለበት ብለውም ተጣርተዋል። አሁን ወዳጅ ፍለጋም በመካከለኛው ምስራቅ እስራኤሎች ለመሰብሰብ የተነሱበት ምክንያትም ይህ ነው ብሎ ወኪላችን ክሪስቲያን ቫግነር ሪፖርታዡን ዘግቷል። ይልማለ ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ